ተከታዩ ዝግጅታችን በቪኦኤ አፍሪካ የጤና አውታር የሚቀርብላችሁ ጤና ነው። የዘንድሮ የዓለም የኤድስ ቀን የታሰበውና ጸረ ኤድስ እንቅስቃሴዎቹም የሚካሄዱት ዜሮ ማግለል፣ ዜሮ በኤች አይ ቪ መያዝ፣ ዜሮ የኤድስ ሞት በሚል መርህ ነው። ይህ በመጪዎቹ 25 ወራት ውስጥ በአውሮፓውያኑ አቆጣጠር እስከ 2015 ዓመተ ምህረት ባለው ጊዜ መጨበጥ ይቻላል ተብሎ የተቀመጠ ግብ ነው። ይቻላል። ተከታታይ ውይይት ይዘናል። አቶ አለሙ አኖ በኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት የዘርፍ ብዙ ምላሽ ማስተባበሪያ ዳይሬክተሬት ዋና ዳይሬክተር፣ አቶ ደረጃ ለማየሁ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ማህበራትና መረቦች መረብ ዋና ዲሬክተር አቶ መንግስቱ ዘመነ የአንጋፋውና በኢትዮጵያ ከግዙፎቹ ኤችአይቪ በደማቸው ውስጥ የሚገኝ ሰዎች ማህበራት አንዱ የሆነው የመቅድም ኢትዮጵያ ዋና ስራ አስኪያጅ እና ዶክተር አጎናፍር ተካልኝ ደግሞ ለኤች አይቪ ኤድስ የሚሰጠው ምላሽ ቀዳሚ ተሳታፊ መሪና ተሟጋች እንዲሁም አሁን የኢትዮጵያ የወባ መከላከያና መቆጣጠሪያ ኮንሰርቲየም ዋና ዲሬክተር በውይይቱ ይሳተፋሉ። ዛሬ የውይይቱ ሁለተኛ ክፍል ይቀርባል። አወያዩ ሰለሞን አባተ ነው። ከኤድስ ነፃ የሆነ ትውልድ ለመፍጠር አንዱ ቁልፍ ነገር አንድም ህፃን ኤች አይቪ በደም ውስጥ ኖሮ እንዳይወለድ ማስቻል ነው የሚል አካሄድ አለ። ይሄ ኢትዮጵያ ውስጥ መቼ ይደረሳል የሚል ጥያቄ አንስቼ ነበር እና አቶ አለሙ በይፋ በተያያዘው መሰረት እስከ ሁለት ሺህ አስራ አምስት ድረስ ባለው ጊዜ እንደርስበታለን ብለው ያምናሉ። ልክነኛ አቶ አለሙ ይህን ግቡን ለመምታት እንሰራለን። አንድም ህጻን ኢትዮጵያ ውስጥ ከኤች አይ ቪ ነጻ ሆኖ የሚወለድበት ሁኔታ እንዲፈጠር ማለት ነው በምቻለውኝ ለውኝ እንደ ግብ የተቀመጠው አንድም ህጻን ልጅ ከኤች አይ ቪ ጋር እንዳይወለድ ሁለት ሺ አስራ አምስት ላይ የተቀመጠ ግብ አለ። ኢትዮጵያ ትደርሳለች። የምትደርስባቸው ምክንያቶች አቶ አለሙ የጠቀሳቸዋሉ። አንዱ ዋናው መሰረተ ልማቱ ማለትም የጤናው ዘርፍ የሄልዝ ኤክስቴንሽን ፕሮግራም እና አንድ አምስት የሚባለው ስትራቴጂ በአሁኑ ሰዓት በእያንዳንዱ ቀበሌ ሁለት ሁለት ኤክስቴንሽን ሴት ሰራተኞች አሉ ትኩረት ሰጥተው የሚሰሩ ያ ትልቁ እድላችን ነው ልንጠቀምበት የሚገባው። እንደገና ደግሞ መንግስት ለሀያ አምስት ሺህ ሰው አንዳንድ ጤና ጣቢያ ግንባታውን እያጣደፈ ነው፣ እየተዳረሰ ነው። አንዳንዱ እንዳውም ከሀያ አምስት ሺህ በታች ጤና ጣቢያ የሚያገኙባቸው አካባቢዎች አሉ። ዛሬ እኮ የሆስፒታል ቁጥር የጤና ጣቢያ ቁጥር በጣም ከፍተኛ ነው። ድሮ እርጉዝ እናቶች ወደ ሆስፒታል ወይንም ወደ ጤና ድርጅት ወይንም ደግሞ በጤና ሰራተኛ ምን ያህሉ ነበረ የሚታየው ብለን ስናይ በጣም በጣም ለቁጥር እንኳን የሚያሳዝን ከዓለም የመጨረሻ የሆንበት ሁኔታ ነበር ያለው ድሮ። አሁን ያ ሁኔታ አይደለም ያለው። ድሮ የሚሉት ጊዜ መቼ ነው? ላይክ ከአስር አመት በፊት እና እና ያ ሁኔታ ላይ አይደለም ያለ ነው። አሁን አንደኛ የጤና ተቋሞች በብዛት አለን፣ የጤና ባለሙያ በብዛት አለን፣ ኤልድ ኤክስቴንሽን ሰራተኞችን ጨምሬ ማለት ነው። እንግዲህ ቅድም ደረጀና መንግስቱ አታለሙ ትኩረት የሰጡበት የባህሪ ለውጥ ማምጣት ተጠቃሚው ላይ እና ህብረተሰቡ ላይ ምንም እንኳን ተጠቃሚ እርጉዝም ብትሆን ህብረተሰቡም ይህንን አንክሮ መስጠት አለበት። ህብረተሰቡ ወደዛ መገፋፋት፣ እርጉዝ በምትኖርበት ጊዜ ለዛ አገልግሎት እንድትመጣ ማስተማር፣ በሚዲያ ማስተማር፣ አንድ ለአምስት ላይ ማስተማር፣ የባህሪ ለውጥ ማምጣትና ማስተማር፣ ኢንፎርሜሽኑ መስጠት በቀጣይነት መቀጠል አለብን። ትምህርቱ መቀጠል አለበት በመንግስት መንግስታዊ ባልሆኑ ድርጅቶች፣ በሃይማኖት ተቋማት፣ በፕራይቬት ሴክተሩና በመሳሰሉት እና ይህንን ዘርፈ ብዙ የሆነውን አፕሮች ወይንም ደግሞ አገልግሎት የምንጠቀም ከሆነ በአንዱ ብቻ አናሳካም። ይህንን አርግጬ መናገር እፈልጋለሁ። በአንዱ አናሳካም። ሁሉንም አንድ ጋ ግን አስተባብረን የምንሰራ ከሆነ በደንብ ሊሰራበት ይችላል። በይበልጥ አሁን የተያያዘው በሀገራችን እርጉዝ እናቶችና ህጻናት እንክብካቤ በከፍተኛ ደረጃ ከአጋር ድርጅቶች ጋር እየተሰጠ ነው። ያንን አጋጣሚ መጠቀም አለብን። ፒኤምስቲሲቲ አሁን ደግሞ ወደ ታች ወርዷል። በጣም ነው የወረደው። ድሮ ላይ ተንጠልጥሎ የነበረ ስራ ነበር። አሁን ሁሉም ድርጅቶች የሚሰሩ ስራ ስለሆነ እኔ የማይደረስበት ምክንያት የለም ብዬ ነው የምደመድመው። እርስም በመጪዎቹ ሀያ አምስት ወራት ውስጥ እዚህ ግብ ላይ ይደረሳል የሚል እምነት አለሁት። በጣም አቶ ደረጀ። አዎ፣ እኔም የተለየ ነገር የለኝም። አሁን እንግዲህ እዛ አካባቢ የእኛ ችግር ባይሆን የብዙ የአፍሪካ ሀገሮችም ችግር ነው፣ ግን አሁን ተስፋ ሰጪ ነገሮች አሉ። ቅድም ዶክተር አጎናፍን እንደተሰራው አሁን ትኩረት እየተሰጠ እየተሰራበት ያለው የእናቶችና የህጻናት ጤና ጉዳይ የሀገሪቷ ትልቅ ዘመቻ፣ የሬዲዮ የቴሌቪዥን ፕሮግራሞች ሁሉ የሁሉም በጤና ዘርፍ ላይ የሚሰሩ አጋሮች ስራ ሆኗል። ይህን ስራ በዚህ ውስጥ ካካተም ነው ትልቅ ነገር ለውጥ ይመጣል ብለን እናምናለን። ከዛም ባሻገር አሁን በዚህ ዙሪያ መንግስትም እንደ መንግስት እኛም እንደ አጋር ድርጅቶች እንደ አጋዦች ፖሊሲያችንንና ፕሮግራማችንን በዚህ ዙሪያ እያየን ነው የምንገኘው። ምን አስተዋጽኦ ማድረግ እንችላለን? ምን ውጤት ልናመጣ እንችላለን? እያን ትኩረት እየሰጠ ነው። ስለዚህ አሁን በተለይ በጤና ጥበቃ፣ በተለይ መመሪያውን ከማሻሻል አንስቶ ብዙ እየተከደበት ነገር አለ። እኛም አሁን ለምሳሌ ብዙ ካድሬዎች አሉን ብያለው፣ በተለይ በህብረተሰቡ የምሰሩት እና እነሱ ምን ሊሰሩ ይችላሉ በምለው አሁን በምናወጣው አዲስ ስትራቴጂክ ፕላን ውስጥ እያካተትን ነው። እና ይሄ ሁሉም እንግዲህ በፊት ያገኘነው ለውጥ በጋራ እጅ ለእጅ በመያያዝ ስለሆነ አሁንም እጅ ለእጅ ተያይዘን ሁላችንም አብረን ከሰራን የማንደርስበት ምንም ምክንያት የለም። እና ጠንክረን መስራት ይጠበቅብናል፣ መተጋገዝ ይጠበቅብናል። እና እጅ ለእጅ ተያይዘን ከሰራን እዛ ላይ እንደርሳለን። ምንም የሚያግደን ነገር የለም ብዬ ይህን ለማረጋገጥ ወዳለ እንደርስበታለን ብዬ ነው የምናገር። አቶ ደረጀ በሚቀጥሉት በሚቀጥሉት 25 ወራት ውስጥ በ2015 አንድም ሕፃን ከኤች አይ ቪ ጋር አይወለድም የሚል እምነት አለሁት። አቶ መንግስቱ አለኝ። በጣም እሺ፣ አቶ መንግሥቱ። አቤት። እርስዎስ ምን ያስባሉ? እኔ እኔ እኔ እንግዲህ አሁን ዛሬ ላይ ቁጭ ብለን ስናስበው አሁን እየተሰራ ባለው ሁኔታ በጣም የሚያመረካ ሁኔታ ነው እያየ ነው ያለ ነው አምና ከአምና ወዲያ የነበረው ልዩ አይደለም ያለ ነው። በተለይ በፔሚስ ላይ የነበረን ትምህርት በጣም ተሻሽሎ ኢቨን ቤት ለቤት ድረስ እየዞሩ ይህንን የሚያስተማሩ ሰዎች አይቻለሁ። እንግዲህ በዚህ ከቀጠል ያንን ግብ እንመታለን ብዬ አስባለሁ። እኛም በተለይ በአብዛኛው ከኤች አይ ቪ ቫይረስ ጋር የሚኖሩ ሰዎች ማህበራት በአብዛኛው ይህንን ነው የምናስተምረው ለአባሎቻችንን፣ ምክንያቱም አሁን ዛሬ መድኃኒቱ ባለበት ሰዓት ይፈልጋሉ ጤናቸውን አስተካክለው ይህንን ልጃቸው ከቫይረሱ ነጻ የሚሆንበትን መንገድ ነው የምናስተምረው ማለት ነው። እና ስለዚህ በታች ህብረተሰብ ላይ እየሰራ ያለው ጥሩ አበረታች ነገር ነው። በጤና ተቋማትም አካባቢ ላይ እንደምከታተለው ትምህርቶች ይሰጣሉ። ጠዋት ጠዋት አካባቢ ላይ በዚህ በፔሚስ ላይ በጣም ሰፊ ትምህርቶች ይሰጠ ያለው እና ጥሩ ጥሩ ነገር እያለ ነው ብዬ የማስበው። እንግዲህ በተለይ ወደ ገጠር አካባቢ ላይ ጠንከር ብለን ማጠናከር እና ከሰራን ግቡን እንመታለን የሚል እምነት አለኝ። መቼ ኢትዮጵያ ውስጥ አንድም ህፃን ያለ ኤች አይ ቪ ይወለዳል ብለው ያስባሉ ወይም ያምናሉ እርስ እንግዲህ የግሎባል እንትን ነው ይህን ማሳካሉ ብላ ኢትዮጵያ ኮሚቴ ታለ አሁን በተጀመረ ሁኔታ ከተቀጠለ ግቡ በዛ ጊዜ ይሳካል ብዬ አስባለሁ። በሚቀጥሉት በሚቀጥሉ አምስት ወራት ውስጥ ለምን መሰለ እኔ ታቻ አምና ይሁን በጣም በኬሚስ ላይ በጣም ዝቅተኛ ነበረ፣ እንትላችን የነበረው እና አሁን ሲታይ ያለው ነገር ግን በጣም አመርቂ ሁኔታ እየታየ ነው። ለውጡ በጣም በአጭር ጊዜ በጣም ሰው ለውጥ እየመጣ ነው። የሰው የትምህርቱ አሰጣጡ በጣም በሰፊ ተጠናቅሮ ቀጥሏል። ሰውም እንደዛ እየተጠቀመ ነው ማለት ነው። ጤና አካባቢ አካባቢም ይሄ ሰርቪስ እየተሰጠ ነው። ምክንያቱም ማንም ነፍሰ ጡር ሁኔታ ስትደረግ ይሄንን ምርመራ ታደርጋለች። የዛ በኋላ የሚያስፈልገው ሕክምና ይደረግላትና እንድትወልድ ይደረጋል ማለት ነው ይሄ እስከተዘረጋ ማንም ነፍሰ ጡር ወደ ሆስፒታል ሴፍ ገዛ ከሆነና ሌሎች ደግሞ በቤት አካባቢ የሚወልዱትን አስቶ ወደ ሆስፒታል የሚሄደ ትምህርት ከቀጠለ ይመጣልን በዛን ጊዜ ማለት ነው። ሁላችሁም በሚቀጥሉት ሀያ አምስት ወራት ውስጥ ማንም ሕፃን ከኤች አይቪ ጋር አይወለድም፣ እንዳይወለድ ለማድረግ መስራት ይቻላል የሚል ይቻላል ስሜትና መንፈስ ነው ያላቸው። እንግዲህ ዜሮ ራዕይ ወይም ደግሞ ከኤድስ ነፃ የሆነ ትውልድን የመፍጠር ነገር ካሉት ዋና ዋና ነጥቦች መካከል ማንም ሰው አንድም ሰው ለኤች አይቪ እንዳይጋለጥ ማድረግ፣ ኤች አይቪ በደም ውስጥ ያለ ሰውም ወደ ሌላ ሰው አለማስተላለፉን ማረጋገጥ፣ አንድም ሰው ማለት ነው መድኃኒት ለሁሉም እንዲደርስ ድጋፍና መድኃኒት ማድረግ ማንም ሰው የኤድስ ታማሚ እንዳይሆን ማስቻል የሚሉና ሌሎችም ጉዳዮች አሉበት፣ እንደ ራዕይ የተነሱ ይሄን ይሄ ውይይታችን በየደረጃውም የሚቀጥል ይመስለኛል። ከዚህ የራዲዮ ስርጭት በኋላ በየመድረኩ በየግለሰቡ የሚቀጥል ይመስለኛል። አቶ ደረጀና አቶ መንግስቱ፣ የበጀት እጥረት የገንዘብ ችግር ሊያጋጥመን ይችላል፣ ስራችንን ለማከናወን የሚል ስጋት አላችሁ? የዚህ ምላሽ በሌላ ዝግጅት ይቀርባል። ሶሎሞን በጣም አስተማሪ የሆነ ብዙ መረጃ የሚሰጥ ውይይት ነው። ይህንን ውይይት የሰሙ አድማጮች አስተያየቶቻቸውን ከብዙዎቹ እንጠብቃለን። የተነሳው ጥያቄ እንደውም ይሄ ዘመቻ ዜሮን በሚመለከት እስከ ሁለት ሺ አስራ አምስት ድረስ ባለው ጊዜ በሚቀጥሉት ሀያ አምስት ወራት ውስጥ ማለት ነው ሁሉም ህጻናት ኢትዮጵያ ውስጥ የሚወለዱት አንዱም ኤች አይቪ አይኖረውም የሚል ትልቅ ግብ ነው። በጣም ትልቅ ግብ ነው። ትልቅ ግብ ነው። ህጻናት ብቻ ሳይሆን አዲስ ሰውም በኤች አይ ቪ አያዝም የሚል ተስፋ ነው ያለው። ልክ ነው። ዜሮ ምንም ከአሁን በኋላ ኤች አይቪ በጭራሽ ወደ ሌላም ሰው አይተላለፍም። አዲስ የሚያዝም ሰው አይኖርም። በኤድስ ምክንያት የሚሞትም ሰው አይኖርም ተብሎ ነው የግብ የተቀመጠውና አድማጮች ምን ያስባሉ? ምን ያስባሉ? በተለይ ዶክተር አጎናፍር በአንድ መንገድ ብቻ ግብ ሊመታ አይቻልም፣ በተለያዩ በዘርፈ ብዙ የሆነ ዘመቻ ነው የሚያስፈልገው ብለዋል። በዚህ ይህን ይጋራሉ? ሁሉም ይህንን ውይይት የሚያደምጡ ሰዎች እኔስ በበኩሌ ምን ማድረግ እችላለሁ? ይህንን መረጃ ቢያንስ አንድ ህጻን ቫይረሱን ይዞ እንዳይወለድ ለማድረግ ምን ማድረግ እችላለሁ እኔስ? የሚለውን አስበው ቢያካፍሉን እንደገና ለአድማጮች ልናካፍለው እንችላለን። ተሳተፉ ለማለት ያህል ነው። ተሳተፉ